የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዛሬ ከጃፓን ጠቅላይ ሚኒስትር ሺንዞ አቤ ጋር ሆነው የሂሮሺማ መታሰቢያ የሰላም መናፈሻ ታሪካዊ ጉብኝት አካሂደዋል። ሂሮሺማ እንደ አውሮፓውያን አቆጣጠር በ1945 ዓመተ ምህረት ሁለተኛው የዓለም ጦርነት በተካሄደበት ወቅት ነሐሴ 6 ቀን በአሜሪካ የአቶሚክ ቦምብ የወደመች ከተማ ነች። የአሜሪካ ተዋጊ አውሮፕላኖች ሂሮሺማ ከተማ ላይ የጣሉት አቶሚክ ቦምብ ጥቅም ላይ ሲውል ከዓለም የመጀመሪያው ሲሆን በአስር ሺዎች የሚቆጠሩ ሰዎችን ፈጅቷል። ትውልዶችም በአቶሚክ ቦምቡ መርዛማ ጨረር ተጎጂ ሆነዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ሲንዲ ሴን ከስፍራው የላከችውን ዘገባ አዳነች ፍስሀዬ ታቀርባለች። ፕሬዝደንት ኦባማ ወደ ከተማይቱ መታሰቢያ መናፈሻ ባመሩበት ወቅት በብዙ ሺዎች የሚቆጠሩ ጃፓናውያን በደስታ ተቀብለዋቸዋል። የመናፈሻው ቦታ በኦቶሚክ ቦምቡ ለወደመቹ ከተማና ላለቁት ዜጎች መታሰቢያ የተሰራ ነው። ፕሬዝደንት ኦባማ የመታሰቢያውን ቦታ ለመጎብኘት የመጀመሪያው በስልጣን ላይ ያለ አሜሪካዊ ፕሬዝደንት ሆነዋል። ለምን ይህን ውሳኔ እንዳደረጉ አብራርተዋል። እዚህ ቦታ ላይ የመጣነው ለዚህ ነው። በከተማይቱ መሃል ቆመን የአቶሚክ ቦምቡ ከተማዋ ላይ ሲያርፍ ምን ይመስል እንደነበር በሐሳባችን ለመገመት ራሳችንን እናስገድዳለን። ሕፃናቱ ያኔ ባዩት መቅሰፍት ግራ ሲጋቡ በሐሳባችን እንዲሰማን ራሳችንን እናስገድዳለን። ድምፁ የማይሰማ የሐዘን ለቅሶን እናዳምጣለን። በዘግናኙ ጦርነት ያለቁትን ንጹሐን ሰዎች ሁሉ እናስባለን። ከዚያ በፊት በተካሄዱትና ለወደፊት በሚደረጉት ጦርነቶች የሚያልቁትንም እንደዚሁ። ሁለተኛው የዓለም ጦርነት ካበቃ በኋላ ሂሮሽማ ወድማ በፍርስራሽ ተሞልታ ነበር የቀረችው። በአሁኑ ወቅት ሂሮሽማ ሕይወት የተሞላባት ሞቅ ያለች የወደብ ከተማ ሆናለች። ይሁንና የደረሰባት ዘግናኝ ትውስታ መዝለቁ አልቀረም። ፕሬዚደንት ኦባማ ከኦቶሚክ ቦምቡ ድብደባ ፍጅት የተረፉ ሁለት ሰዎችንና ቤተሰቦቻቸውን አነጋግረዋል። ያለፈውን መርሳት ባይቻልም ትውስታዎቹ የተሻለ መጻይ ዕድል ለማምጣት ሊረዱ ይችላሉ፣ ረድተዋልም ብለዋል። ፕሬዚደንት ኦባማ በኦቶሚክ ቦምቡ ፍንዳታ የተፈጁትን በአስር ሺዎች የሚቆጠሩ ሰዎችንና በአጠቃላይ በሁለተኛው የዓለም ጦርነት ያለቁትን በሚሊዮኖች የሚቆጠሩ ሰዎችን ለማሰብ ፕሬዝደንት ባራክ ኦባማና የጃፓኑ ጠቅላይ ሚኒስትር ሽንዞ አቤ የአበባ ጉንጉን አኑረዋል። የፕሬዝደንት ኦባማ የእስያ ሀገሮች ጉብኝት በሂሮሽማ ከተማ አብቅቷል። ቪየትናምንም መጎብኘታቸው ይታወሳል። ጃፓን የሄዱት በሰባቱ በኢኮኖሚ የበለጸጉ ሀገሮች ጉባኤ ላይ ለመገኘት ነበር። ቀድሞ ጠላት ከነበሩት ሀገሮች ጋር እርቅ ለማውረድም ተጠቅመውበታል።